በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸው በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸው ቤቶች ላይ የቀለም ምልክት ማድረጉን ገልጸዋል። የኦሮሚያ ብሔራዊ ክልላዊ መንግሥት በበኩሉ ሥራው ሕግን የማስከበር በመሆኑ ሕጋዊ ሰነድና ማስረጃ ያላቸው ባለይዞታዎች ማስረጃቸውን ማቅረብ ይችላሉ ብሏል። ሙክታር ጀማል ተጨማሪ አለው። በሱሉልታ ከተማ የተለያዩ ቀበሌዎች ባለፈው አራት አምስት ዓመታት ቤት ገንብተው የሚኖሩ ሰዎች አሁን ሕገወጥ ተብሎ ሊፈርስብን ነው በማለት ስጋታቸውን ገልጸዋል። አብዛኛዎቹ መሬቱን ከአርሶአደሮች መግዛታቸውን እና ሌሎቹ ደግሞ የአርሶአደር ልጆች መሆናቸውንና የወላጆቻቸው ይዞታ ላይ መገንባታቸውን ይናገራሉ። ከገበሬ ገዝተን ቢያንስ አራት ዓመታችን ሶስት ዓመታችን ነው እና ትናንትና ሰባት ሰዓት በኋላ መጥተው ቀቡ ዶክመንት ደግሞ ስናስገባ የስሉልታ መታወቂያ እንጂ የአዲስ አበባ መታወቂያ አይሰራም እየተባል የት እንደምነድ ግራ ገብቶ። እርስ የአዲስ አበባ መታወቂያ ነው ያሉት? አዎ የአዲስ አበባ ነው ያለ። የአሜሪካ ድምፅ ያነጋገራቸው ሰዎች በገዙት ይዞታ ላይ የሕጋዊነት ሰነድ ይሰጠናል ብለን ለረጅም ጊዜ ተስፋ በማድረግ በአካባቢው ልማት ላይ ስንሳተፍ ቆይተናል ይላሉ። አሁን ግን ቤታችን ሊፈርስ ምልክት ተደርጎ በቀጠሮ ነው ያለ ነው ሲሉ ተናግረዋል። የምሬት ቦታ ነው እና ቦታው በቃ አይነካም የሚል ነበር ተስፋ የተሰጠ እና አሁን አቀባቡ ሁሉንም ና ሁሉም ና የተቀባው ው ፓርክ አለ። ሁሉን የተቀባው አጠቃላይ ኦሮሞ አማራ የሚል እንትን የላቸውም ዝም ብለው በቃ መደዳ ነው ሁሉንም አጠቃላይ ነው የቀቡ። በሱሉልታ ከተማ መንግስት ካሳ ከፍሎበት ለሆስፒታል፣ ገበያ እና ሌሎች የህዝብ ልማቶች ታቅዶ የተቀመጡ መሬቶች ናቸው በወረራ የተያዙት ይላሉ። የሱሉልታ ከተማ ከንቲባ ወይዘሮ ሮዛ ዑመር በዚህ መሰረት ከ14 ሺህ እስከ 15 ሺህ የሚጠጉ ቤቶች በሕገ ወጥ መንገድ መገንባታቸውንና ሕግ በማስከበር ሂደት ውስጥ ቤቶቹን ማፍረስ ብቻ ሳይሆን በመንግሥት መዋቅር ውስጥ ያሉ እጃቸው ያለበት ሰዎችና ሕገወጥ ደላሎች ተጠያቂ የማድረግ ሥራ እየተሠራ መሆኑን ነው። ወይዘሮ ሮዛ ዑመር ለአሜሪካ ድምፅ የተናገሩት ሕገ ወጥ ቤቶች እንደሚፈርሱ እና ጊዜ ደግሞ መስጠት ስላለብን ንብረታቸውን እንዲያነሱ። ከዚህ በተጨማሪ ደግሞ በሱሉልታ ከተማ የመሬት ወረራ ነው ያለው። ከተማዋ ፕላን አላት። በፕላኑ ላይ ያሉት ቤቶች በፕላኑ ይቀጥላሉ። በፕላን ላይ የሌሉት ቤቶች ደግሞ ፈርሰው ከተማው በፕላን ከተማውን ማስተዳደር ስላለበት ይህንን ከህዝብም ጋር ውይይት ያደረግንበትና በምክር ቤታችንም ውሳኔ አስተላልፈን እየሰራን ያለበት ስራ ነው ያለው። ወይዘሮ ሮዛ አሁን የሚያነሱልኝ በፕላን ውስጥ የሌሉ ፈርሰው የሚል ነው። ሰሞኑን ግን በተለያዩ ሚዲያዎች የሚነገረው በስሉልታ የሚፈርስ ቤት የለም ብለዋል። ወይዘሮ ሮዛ የሚሉት ስለሆነ ሌላ ውሳኔና የሀሳብ ለውጥ አምጥቶ ነው ማለት ነው። የናንተ አስተዳደር ምንድን ነው? ከዚህ ቀደም ሲወራ የነበረው እና አሁን የሚሉ ልዩነቱ የውሸት ፕሮፓጋንዳ ነው ብለው ጥሩ ነው። የሚፈርስ ቤት የለም ማለት ይሄ ሁሉ የህገ ወጥ ቤቶች እና የመሬት ወረራ እየተካሄደ የከተማ መስተዳደሩ የኔም በግሌም አቋም አይደለም የመንግስታችንም አቋም አይደለም። ህገወጥ ሁሌም ህገወጥ ነው፣ ይፈርሳል። ስለዚህ አይፈርስም የሚባል ነገር የለም። በአይፈርስማ በአንድ ሳምንት ውስጥ አፍርሱና ንብረታችሁን ከላዩ ላይ አንሱ፣ ይሄን ካላደረጋችሁ ደግሞ የከተማው መስተዳደር የራሱን እርምጃ ይወስዳል የሚለውን የአንድ ሳምንት ጊዜ ገደብ ሰጥቶ የሚፈርሱ ቤቶችን ምልክትም አድርጎበት ደብዳቤም የሰጠበት ሁኔታ ነው ያለው። ስለዚህ ይህ ምንም የሚሸረሽረውም ነገር የለም። የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ አድማሱ ዳምጠው ለአሜሪካ ድምፅ እንደገለጹት የክልሉ ምክትል ፕሬዚዳንት ወይዘሮ ጠይባ ሀሰን ከትላንት በስቲያ ከለገጣፎ ቤት ከፈረሰባቸው ነዋሪዎች ጋር መወያየታቸውን ገልጸው በስራ ሂደቱ ላይ ስህተት ካለ እንደሚታረምና መረጃ አለኝ የሚሉ ወገኖች መረጃቸውን እንዲያቀርቡ በውይይቱ ላይ መገለጹን ተናግረዋል። አቶ አድማሱ በማከልም የሕግ ማስከበሩ ሥራ ለድርድር የማይቀርብ መሆኑን ወይዘሮ ጠይባ መናገራቸውን አስታውቀዋል። የክልሉ መንግስት ባለፉት ሁለት ዓመታት በሃያ አምስት የክልሉ ከተሞች ውስጥ ከ ሰላሳ ስድስት ሺህ በላይ ሕገ ወጥ ቤቶች ላይ የህግ ማስከበር ሥራ መስራቱንና በጥልቅ ተሀድሶ ወቅት በሕገ ወጥ መሬት መሸጥና ገበሬዎችን በማፈናቀል ወንጀል የተገመገሙትን ጨምሮ ከሰባት ሺህ በላይ አመራሮችና ተባባሪዎች ላይ መንግሥት የተለያዩ ደረጃ እርምጃዎችን መውሰዱን አስታውቀዋል። ቅሬታ አለኝ ለሚሉ አካላትና ሕግን በማስከበር ሂደት ላይ የሚፈጠር ችግር ካለ ችግሩ የሚፈታበትን መንገድ መንግስት ማዘጋጀቱን አቶ አድማሱ ገልጸዋል። ለህብረተሰቡ ለላቀ ውጤት እንዲውል እየተሰራ ባለው ህግን የማስከበር ስራ ህጋዊ መረጃ አለኝ የሚል የልማት ተነሽ መሆነ ሌሎችም ጥያቄዎች የሚያነሱ አካላት ካሉ ያላቸውን ሰነድ ማቅረብ እንደሚችሉ ይሄ ሰነድ የሚያጠርቡበት ደግሞ ኮሚቴ መቋቋሙን እና ሆኖም ግን በትግሉ ህገወጥነትን መከላከል መስፈርቱ ህገወጥን መከላከል እና የህግ በላይነትን ማረጋገጥ ብቻ እንደሆነ ግንዛቤ የተደረጉ አላንዳች አድሎ ሳይደረግበት ማንም በህግ ብቻ ተገዢ ሆኖ መኖር እንዲችል ከመግባባት እንዲደረስ እና ችግሮች ካሉ በኮሚቴ እንደሚፈተሽ ነው። ከስምምነት ተደርሶ የተለያዩ ለአሜሪካ ድምፅ ሙክታር ጀማል ነኝ። God bless. Ababa. D. O. D. O. D. O.